የዛሬ ሳምንት ረቡዕ ማምሻው ላይ ካሊፎርኒያ ክፍለ ግዛት ከሎስ አንጀለስ ከተማ በስተ ምስራቅ አንድ ሰዓት ያህል የመኪና ጉዞ ርቀት ላይ በምትገኘው ሳን በርናርዲኖ ከተማ የአንድ የአካል ጉዳተኞች ማሰልጠኛ ማዕከል አዳራሽ ውስጥ የመስሪያ ቤቱ ሰራተኞች የአመት በዓል ግብዣ ላይ ነበሩ። የ28 ዓመቱ ሳኢድ ፋሮክ የዚያ መስሪያ ቤት የአካባቢ ጤና ጥበቃ ቁጥጥር ባልደረባ ነው። ያን ቀን ግን ለስራም ሆነ ከባልደረቦቹ ጋር በግብዣው ላይ ለመደሰት ያቀደው አልነበረም። አሜሪካ የተወለደውና የዩኒቨርሲቲ ትምህርቱን እዚሁ ተምሮ ስራ የያዘው ሳያድ ከሳውዲ አረቢያ ከተዋወቃት ከሚስቱ ከታሽፊን ማሊክ ጋር የመንፈቅ ልጃቸውን ላያቷ አሳቅፈው ትጥቅና ጥይት ታቅፈው ይወጣሉ። ሰራተኛው ግብዣ ላይ የነበረበትን አዳራሽ በርግደው ገብተው የጥይት ናዳ ያወርዳሉ። አስራ አራት ሰው ከቤቱ በወጣበት ቀረ፣ ብዙዎች ቆሰሉ። በዚያ ክፉ ቀን የዘግናኝ አሟሟት ጥሪ ከደረሳቸው አንዱ የ60 ዓመቱ አቶ ይስሐቅ አማኒዮስ የተባሉ የኤርትራ ሰው ናቸው። ባለትዳርና የሶስት የኮሌጅ ተማሪ ልጆች አባት ናቸው አቶ ይስሐቅ። የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል የቅርብ ቤተሰብ አባል የሆነውን ሮቤል ተክላይን አነጋግሮታል። የሁላችን አባት የሰፊው ቤተሰባችን ምሰሶ ነበሩ ሲል ሮቤል ያስታውሳቸዋል። የዚያን ዘግናኝ ቀን መጥፎ ዜና እንዴት እንደሰሙም ይናገራል። ተኩሱ አቶ ይስሐቅ የነበሩበት ቦታ ላይ ነው ብለን አልጠረጠርንም ብሏል ሮቤል So the ቤተሰቡ እንዲያ ላለው ሁኔታ አልተዘጋጀም ነበር። ምክንያቱም እነሱ የነበሩበት ቦታ ይሆናል ብለን አልጠረጠርንም። ሌላው ደግሞ አቶ ይስሐቅ ለወትሮ የሚሰራበት ቦታ ስላልሆነ እዚያ ቦታ ላይ ይገኛል ብለን አላሰብንም። ግን ያው የመስሪያ ቤታቸው ዓመታዊ በዓል ስለነበር የስራ ሂደት ግምገማም ቦታቸው ስለሆነ ነው የሄደው። ከባልደረቦቹ እንደሰማ ነው። ከስራ ሲወጣ ስለሚደውል ያን ቀን ጠበቅን፣ አልደወለም። ቤተሰብ ተጨነቀ። ፍለጋ ያዝን። ሁላችንም በየቦታው በየሆስፒታሉ አሰስን። በኋላ ለፖሊስ አመለከትን። ከዚያ በኋላ ነው ምርመራ የተያዘበት ጉዳይ መሆኑን ያስታወቁን። ቆይቶም ያው እሱም እንዳለበት ተረዳን። አቶ ይስሀቅ ጠንካራ እና ቆራጥ ነበሩ ለኔ ግን ከሁሉ በላይ የአባትነት ሀላፊነታቸውን በከፍተኛ ደረጃ መወጣታቸው ነው ከምንም በላይ የማከብረው ይላል ሮቤል ዋው አይዛክ ኢዝ um personally one of the most uh, resolute decisive man እኔ በበኩሌ እጅግ ጠንካራ ቆራጥ ከምላቸው ሰዎች አንዱ ለራሱም ሆነ ለማንኛውም ሰው እጅግ ጥሩን የሚፈልግ ምን ዋጋው ቢወደድ ለራሱም ሆነ ለቤተሰብ ምርጥ ያልሆነ ነገር የማይፈልግ ሰው ነው። ሰውም ቢሆን ታዲያ እንደሱ እንዲሆን ነው የሚጠብቀው። ተግቶ ከፍተኛ ቦታ መድረስ በቃ ግዴታችን ነበር። ለራሱም ቢሆን እንደዚያው ብርቱ ሰው ነበር። ቀደም ብያል ጠቀስኩትም መሰለኝ። ነገር ግን በነጻነት ትግሉ ወቅት በኢኤልኤፍም በፒኤልኤፍ ውስጥም ሆኖ ታግሏል። ከሁሉ በላይ ግን አለ ሮቤል I know him and and most impressed personally with the type of father he was። ከሁሉ በላይ የማደንቀው ምን አይነት ጥሩ አባት ግሩም አባት እንደነበር ስላስተዋልኩ ነው። የአባትነት ኃላፊነቱን የያዘበት ደረጃ ምን ነው እኔ የሱን ግማሽ ማከናወን ብቻልኩ የሚያሰኝ ሰው ነው። ለሰፊው ቤተሰባችንም አባት ነበር። እሱና ባለቤቱ ያን በሚገባ ያዙ። ሁላችንም የሚንከባከቡ ናቸው። የራሱን ልጆች ብቻ ሳይሆን ለማናቸውም ሰው እንዲህ ብታደርገው በሚል ቤተሰባችን ውስጥ እኔንም ሆነ ሌሎችን ወጣቶች የሚመክር ለሰው ጥሩ ጥሩን ምርጥ ምርቱን የሚመኛባት But that's wishes for everybody um, and, and that, that's, that's the type of man mm -hmm. he was. Uh -huh. He was, was resolute, he was decisive and a man who demanded excellence.. <laughs>